በሽብር ተወንጅለው በእስር ላይ ከሚገኙ የተቃዋሚ ፓርቲዎች አመራር አባላት መካከል ስድስቱ በማረሚያ ቤቱ ላይ ያቀረቡት አቤቱታ መሠረት የሌለው ነው ሲሉ የማረሚያ ቤቱ አስተባበለ። በሌላ የፍርድ ችሎት የሽብር ወንጀል ክስ የተመሰረተባቸው የዘን ዘጠኝ የኢንተርኔት አምደኞችና ጋዜጠኞች ምንም አይነት የሽብር ወንጀል አልፈጸምንም ሲሉ ተከላከሉ። የአዲስ አበባውን ችሎት ሎ ተከታትለናል። ዝርዝሩን በዕለቱ አብ ርዕስ እንመለከታለን። አንድ የደቡብ ሱዳን አማጽያን ወታደራዊ ቃል አቀባይ በቡድኑ አመራር ላይ ቅሬታ በማንሳት መክዳታቸው ተሰማ። ዝርዝሩን በመጽሄት ጊዜ ለትንታኔ ከተያዙት ርዕሶች አንዱ ሆኖ እንመለከታለን። በሌላ ዜና የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ጽንፈኝነትን ለመዋጋት ያስችላል ብለው ተስፋ የጣሉበት ከ60 በላይ የሚሆኑ ሀገሮችን የሃይማኖትና የፖሊስ ተወካዮች ያሰባሰበ ጉባኤ በአሁኑ ወቅት እዚህ ዋሽንግተን ዲሲ ውስጥ በመካሄድ ላይ ነው። ሌሎች በርከት ያሉ ዘገባዎች ቅንብሮችም ይዘናል። ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። ረቡ የካቲት 11 2007 ዓ ም ነው የምናስተናግዳችሁ አዲሱ አበበና አሉላ ከበደ ከአቀናባሪያችን ንጉሡ ታምሬ ከስርጭት መሐንዲሱ ዙቤራል ጠይብ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሊቢያ ውስጥ ስላለው ቀውስ ለመነጋገር ዛሬ ረቡዕ አስቸኳይ ስብሰባ እንደሚቀመጥ ተነገረ። እስላማዊ ነውጠኛ ቡድን አይሲል ሊቢያ ውስጥ የሚገኙ የ21 ኮፕቲክ ክርስቲያኖችን አንገት ከቀላ ወዲህ የጎረቤት ግብፅ መንግስትን ፊቱን ወደ ሊቢያ ማዞሩ ይታወቃል። የግብፁ ውጭ ጉዳይ ሚኒስትር ሳሜ ሐሰን ሾክሪ ሰሌም ትናንት ማክሰኞ ኒውዮርክ ውስጥ ለጋዜጠኞች ሲናገሩ ሙአመር ጋዳፊ ከስልጣን ከተወገዱበት እንደ አውሮፓ አቆጣጠር ከ2011 ጀምሮ ለሚሊሻዎች ይላክ የነበረው ጦር መሳሪያ ሊቆም የሚችልበትን ሁኔታ ጨምሮ የተላለፉ ውሳኔዎች በተግባር ወይም በስራ የሚውሉበትን ረገድ አረብ ዲፕሎማቶች ምክክር እያደረጉ ናቸው ብለዋል። ህጋዊው መንግስት በፖለቲካውም ሆነ በወታደራዊ ነገር በጸጥታው ጥበቃ ምክር ቤት የተቀለሉ የጦር መሣሪያዎችን ህግን አስመልክቶ የሊቢያን ሕዝብና ከሊቢያ ውጭ ያሉ ዜጎችን ህይወት ለመጠበቅ ከፍተኛ ድጋፍ ይፈልጋል ነው ያሉት። የዚህ ረቂቅ ህግ ግን ዛሬ ረቡ ይፋ ይሆናል ተብሎ አይጠበቅም። የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ ጽንፈኝነትን ለመዋጋት ያስችላል ብለው ተስፋ የጣሉበት ከስልሳ በላይ የሚሆኑ አገሮችን የሃይማኖትና የፖሊስ ተወካዮች ያሰባሰበ ጉባኤ በአሁኑ ወቅት እዚህ ዋሽንግተን ዲሲ ውስጥ በመካሄድ ላይ ነው። በዚህ በዋሽንግተን ዲሲው ዓለም አቀፍ ጉባኤ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ንግግር ያደርጋሉ ተብሎም እየተጠበቀ ነው። ፕሬዚዳንቱ ዛሬ በሎስ አንጀለስ ታይምስ ጋዜጣ የዛሬ ህትም ላይ ባወጡት መጣጥፍ ላይ እንደ አይስል ና አልቃይዳን የመሳሰሉ ቡድኖች ሰዎች በፍትህ እጦትና በሙስና ምክንያት ህይወታቸው ሳይለወጥና ሳይሻሻል ሊቀር ሲቀር የሚፈጥርባቸውን ቁጣ እየተጠቀሙ ናቸው። አለም ለወጣቶች የቻለ ነገር መስራት አለበትም ብለዋል። የእለቱ አብይ ርዕሳችን በዘገባው ያጎለብተዋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ህዝባዊ ወያኔ ሐርነት ትግራይ የትጥቅ ትግል የጀመረበት የካቲት 11 አርባኛ ዓመት ዛሬ በመቀሌ ከተማ ተከብሯል። ዕለቱ ለጸረ ጭቆና ትግል እንደ አዲስ ማንሰራራት በመሆን ወደ ወሳኝ ምዕራፍ ያሸጋግረ ነው ብለዋል የኢህአዴጉ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ። እስክንድር ፍሬው ዜናውን ይዟል። ህዝባዊ ወያኔ ሐርነት ትግራይ ህወሓት የትጥቅ ትግል በጀመረበት በዛሬው እለት በተከበረው በዓል የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደዚሁም የአካባቢው ሀገሮች መሪዎች ተገኝተዋል። የተገኙት መሪዎች የሩዋንዳው ፕሬዝዳንት ፖል ካጋሜ፣ የሱዳኑ ኦማር ሐሰን አልበሺር፣ የሶማሊያው ሐሰን ሼክ መሐሙድ ናቸው። የጅቡቲና የዩጋንዳ ጠቅላይ ሚኒስትሮች እንደዚሁም የአፍሪካ ህብረት ኮሚሽን ሊቀመንበርም ከተገኙት እንግዶች መካከል ይጠቀሳሉ። በዓሉን አስመልክተው የተናገሩት የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የየካቲት 11 በዓል በድምቀት የሚከበርበትን ምክንያት አብራርተዋል። በዚህም መሰረት በተለያዩ የሀገሪቱ ክፍሎች በጭቆና ላይ ይደረጉ የነበሩ በርካታ እንቅስቃሴዎች በተለያዩ ምክንያቶች በገዢዎች ተደፍቀው እንደነበር ጠቅሰዋል። አንዳንዶቹ እንቅስቃሴዎችም በደርግ የማደናገሪያ ምላሾች ሳቢያ መድከም የጀመሩበት ሁኔታ እንደነበር አመልክተዋል። የካቲት 11 የተጀመረው የትጥቅ ትግል ግን ለነዚያ የጸረ ጭቆና እንቅስቃሴዎች ግብአት መሆኑን ነው ያብራሩት። ለህዝቦች ጸረ ጭቆና ትግል እንደ አዲስ ማንሰራራት ወሳኝ ግብአት በመሆን ትግሉን ወደ ወሳኝ ምዕራፍ በማሸጋገር ረገድ የማይተካ ሚና የነበራት ዕለት የካቲት አስራ አንድ ነበረች። ዛሬ አርባኛ ዓመቱን ያከበረው ህዝባዊ ወያኔ ሀርነት ትግራይ ህወሓት፣ የኢትዮጵያን ገዢ ፓርቲ ኢህአዴግን ከመሰረቱ አራት የፖለቲካ ድርጅቶች አንዱ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የናይጄሪያው አማጺ ቡድን ቦኮ ሀራም መሪ የቀድሞውንም አመጽን በመፍራት ወደሚቀጥለው ወር የተላለፈውን የአገሪቱን ምርጫ እንደሚያደናቅፍ ዛተ። ትናንት ማክሰኞ ምሽት ላይ በኢንተርኔት ባወጣው ቪዲዮ የዚሁ ቡድን መሪ አቡበከር ሼክ ሲናገር በሚፈጠረው ግጭት ተዋጊዎቼ የህይወት መስዋዕትነት ቢከፍሉም አላህ የምርጫ እንዲካሄድ ግን አይፈቅድም ብሏል። ከወር ከአስራ አምስት ቀን በኋላ እንደሚካሄድ ቀን በተያዘለት በዚህ ምርጫ ናይጀሪያውያን እንዳይካፈሉ ነውጠኛው ቡድን ቦኮ ሀራም ደጋግሞ ማስጠንቀቁ አይዘነጋም። ድምፅ አሰጣጡ ላለፈው ቅዳሜ ነበር የታቀደው። ይሁንና የምርጫው ባለስልጣናት ለሌላ ጊዜ ገፍተውታል። ትናንት ማክሰኞ በተለዩ ሶስት አካባቢዎች የቦምብ ፍንዳታዎችን መድረሳቸውና አያሌ ሰዎች መሞታቸውም ይታወቃል። ከእነዚህ ቦታዎች መካከል የተቃዋሚው ኤፒሲ ፓርቲ የፖለቲካ ስብሰባ ያካሄደበትና በደቡብ ሪቨርስ ግዛት የምትገኘው የኦክሪያ ኦክሪካ ከተማ አንዷ ነች። የናይጄሪያ ጦር ኃይል ዛሬ ረቡ እንዳስታወቀው ከሆነ ከነውጠኛው ቦኮ ሀራም የታዙ አስራ አንድ ከተሞችን የተያዙ አስራ አንድ ከተሞችን ለማስለቀቅ ባካሄደው ውጊያ ከሶስት መቶ በላይ የሚሆኑ የዚህ ቡድን አባላት ተገድለዋል። የናይጄሪያ ጦር ይፋ ያደረገውን የግዳይ አሀዝ ያረጋገጠ ነፃ ምንጭ ግን አልተገኘም። አብዛኛዎቹ የዩክራይን ወታደሮች በአፍቃሪ ሩሲያ ሽምቅ ተዋጊዎች ቁጥጥር ስር ከነበረችውና ምንም እንኳ ተኩስ አቁም ቢደረግም ውጊያው ካላቆመባት ከምስራቃዊቷ ዴባልሴቭ ከተማ ለቀው መውጣታቸውን ፕሬዚዳንቱ አስታወቁ። በዚሁ መሠረት የኪቭ ወታደሮች በእቅድና በስልት በተቀናጀ መልኩ ዲባልሴቭን ከተማ ለቀዋል ሲሉ ፕሬዚዳንት ፔትሮ ፖሮሼንኮ በቪዲዮ ይፋ ባደረጉት መግለጫቸው አመልክተዋል። ሚስተር ፖሮሼንኮ ዛሬ ረቡዕ ወደ ረፋዱ ላይ ወደዚያው ሄደው ወታደሮችን እንደሚጎበኙም ታውቋል። እናም ከበርካታ ሳምንታት በኋላ የሩሲያ አፍቃሪ ሸማቂዎች ደባርሴቭን ከተማ ተቆጣጥረዋታል ማለት ነው። እስካሁን ባለው ጊዜ ወደ ሰማንያ ያህል ወታደሮች ለቀው መውጣታቸውን የገለጡት ፕሬዚዳንቱ በሚወጡበት ጊዜ በተፈጠረ ግጭት ሰላሳ ወታደሮች መቁሰላቸውንም አልሸሸጉም። ሚስተር ፖሮሼንኮ የወታደሮቻቸው ከከተማይቱ መልቀቅ ሩሲያ ተገንጣዮችን በመርዳቷ ልታፍርበት ይገባል ይላሉ። የኪቭ ወታደሮች ከከተማዋ ሲወጡ የጦር መሳሪያዎቻቸውን እንደያዙ መሆናቸውም ተገልጧል። ዛሬ ረቡ ይፋ በሆነ በአንድ የተባበሩት መንግስታት ድርጅት ዘገባ መሰረት በአፍጋኒስታን ከግጭቶች ጋር በተያያዘ አመፅ የሞቱ ሰዎች ቁጥር ቢያንስ እንደ አውሮፓውያን የዘመን አቆጣጠር ካለፈው ሁለት ሺ ዘጠኝ ዓመተ ምህረት ወዲህ በሀያ አምስት በመቶ አድጓል። በእንግሊዝኛው ምህፃረ ቃል ዩኤንኤኤምኤ በአፍጋኒስታን የተባበሩት መንግስታት ድርጅት ረዳት ሚሽን እንዳመለከተው ውጊያው ሕጻናትን፣ ሴቶችን ጨምሮ የ3699 ሲቪሎችን ህይወት ሲያጠፋ የሌሎች 6849 የሚሆኑትን ደግሞ አቁስሏል ብሏል። በውጊያው የደረሰው ጥፋትና የሰዎች እልቂት ይበልጥ ከፍ ያደረገው ታሊባንና ሌሎች ነውጠኞች በየጊዜው ያደረሱት ጥቃት መሆኑን ዘገባው አመልክቶ ይህም እንደ አውሮፓውያን የዘመን አቆጣጠር በ2014 የሞቱትን የሲቪሎች ቁጥር ወደ 72 በመቶ ያደርሰዋል ብለዋል። 14 በመቶ ያህሉ ደግሞ በአፍጋኒስታንና በዓለም አቀፉ ኃይሎች የተፈጸመ ነው ሲል ይኸው ጥናት አውስቷል። ቅድም ሲል ባሰማነው የዩክራይን ዜና ሰማኒያ ከመቶ ወታደሮች ለቀዋል ተብሎ እንዲታረም በዚህ አጋጣሚ እንጠይቃለን። ከይቅርታ ጋር ሰማኒያ ወታደሮች የተባለው ማለት ነው። ለመጨረሻም የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በቅርቡ ኒውዴሊህን በጎበኙበት ወቅት የህንዱ ጠቅላይ ሚኒስትር ኑረንድራ ሞዲ ለብሰውት የነበረው ሙሉ ልብስ ለጨረታ ሊቀርብ ነው። የዜና ዘገባዎች እንደጠቆሙት ሚስተር ሞዲ በሥነ ሥርዓቱ ወቅት የለበሱት ስማቸው የሰፈረበት ባለደማቅ መስመሩ ጥቁር ሰማያዊ ሱፍ አስወጥተዋል በተባለው የ16000 ዶላርስ በእጅጉ አወዛገቡ ይታወቃል። የራስ ወዳድነታቸውንና ለመታየት የሚያደርጉትን የሚያሳይ ነው ሲሉ የተቃዋሚ መሪዎች ተችተውታል። አንዳንድ ተንታኞች አወዛጋቢው ልብስ ጠቅላይ ሚኒስትሩ አሉታዊ ገጽታ ከመሳሉም ባሻገር ፓርቲያቸው ባህር ያሪያ ጃናታ በኒው ዴልሂ ከባድ ሽንፈት በተከናነበበት በቅርቡ በተካሄደው የአካባቢ ምርጫ ዋና መነጋገሪያ እስከመሆን ደርሷል። የወዛጋቢው ሙሉ ልብስ ጨረታ ሚስተር ሞዲ ወደ ሥልጣን መንበር በቆዩባቸው ባለፉት ዘጠኝ ወራት ውስጥ ከተቀበሏቸው ቁጥራቸው አራት መቶ ሀምሳ የሚደርስ ልዩ ልዩ ስጦታዎች ጋር በትውልድ ግዛታቸው ጉጀራት የሱራት ከተማ እንደሚካሄድ እና ከጨረታው የሚገኘው ገቢ ደግሞ የጋንግስ ወንዝን ከብክለት ለማንጻት ለታለመ ፕሮጄ የሚውል መሆኑ ታውቋል። ለመልካሙ ነገር ነው የሚውለው፣ ጥሩ ነው። አድማጮች፣ ዜናው አበቃ። ከህብራትና አዲ አዲሶ የመጨረሻ ዜና ትንሽ ፈገግ ያሰኛል። ውዝግብ ብቻ ሳይሆን ከመደበኛው ዜናችን ወጣም ያለ እንደመሆኑ በዛ ፈገግታ ስሜት እንደተዋጥኩ ነው ማይክ የተከፈተው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ25ና በ30 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብሄር እስከ ማለፋችን በፊት አንዱን ለቅምሻ ዳላስ ዘመዶቼን ለመጠየቅ መጣሁኝ። የአክስቴ ባል እሱን ነው የሚነዳው። ከዳላስ ኦክላሆማ ሄደን እና ስንመለስ ጭነት አልነበረውም ባዶ ነበረ። ልንዳ ስለው ጊዜ ሜዳ ላይ ዝም ብሎ ማርሻ አገባቡን አሳየኝ። ከዛ በኋላ እንደዚህ አርጊ እንደዚህ አርጊ እያለኝ ሀይዌ ላይ ገባሁኝ፣ ነዳሁት። በጣም በቃ በጣም ደስ ብሎኝ ትልቅነቱ፣ ርዝመቱ መኪኖቹን ወደ ታች ታያቸው በጣም ያስደስት ነበረ። ራሄል አለመስላሴ ትባላለች። አስራ ስምንት ጎማዎች ያለውን ትልቅ የጭነት መኪና በማሽከርከር ነው የምትተዳደረው። የዛሬው ኢትዮጵያውያን በአሜሪካ እንግዳችን ነች። በሁለተኛው አጋማሽ ክፍለ ጊዜ ከሙሉ ታሪካዊ ታሪኳ ጋር ብቅ ትላለች። ጠብቋት። አሁን የዕለቱ አብይ ርዕስ በነዘላለም ወርቅ አገኘው የክስ መዝገብ በሽብር ወንጀል ከተከሰሱት መካከል ስድስቱ የተቃዋሚ ፓርቲዎች አመራር አባላት በማረሚያ ቤቱ ላይ ያቀረቡት አቤቱታ መሰረት የሌለው ነው ሲል የማረሚያ ቤቱ ተወካይ በጽሁፍና በቃል መልስ ሰጥተዋል ይላል በሌላ የፍርድ ችሎት ደግሞ በእነሱ ሊያናሽ መልስ የክስ መዝገብ የሽብር ወንጀል ክስ የተመሰረተባቸው የዞን ዘጠኝ የኢንተርኔት አምደኞችና ጋዜጠኞች ምንም አይነት የሽብር ወንጀል አልፈጸምንም ሲሉ ተከላክለዋል መለስካቸው አምሀ ሁለቱንም ችሎቶች ተከታትሎ ተከታዩን ዘግበዋል የፌዴራሉ ከፍተኛ ፍርድ ቤት 19ኛውን ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ በነሶልያና ሽመልስ መዝገብ የተከሰሱትን ዘጠኙን ጦማርያንና ጋዜጠኞች ጉዳይ ከቀትር በኋላ በስምንት ሰዓት እንደሚያዩ ገልጾ በነዘላለም ወርቅአገኘሁ መዝገብ ክስ የቀረበባቸውን ተከሳሾች ጉዳይ ማየት ጀመረ። በዚህ ክስ መዝገብ የቀረቡ ተከሳሾች ዛሬ የተቀጠሩት ለሁለት ጉዳይ ነበረ። አንደኛው ሰባተኛና ስምንተኛ ተከሳሾች ማለትም አብርሃም ሰለሞንና ሰለሞን ግርማ አቃቤ ሕግ ያቀረበባቸውን ክስ እንዲያሻሽል በፍርድ ቤቱ ታዞ ስለነበረ የተሻሻለውን ክስ ለመመልከት ሲሆን ሁለተኛው ደግሞ ከአንደኛ እስከ ስድስተኛና አስረኛ ተከሳሾች የወህኒ ቤቱ አስተዳደር አድርሶብናል ያሉትን በደል በጠበቃቸው በኩል ቀደም ብለው አቤቱታ አቅርበው ስለነበረ የወህኒ ቤቱን አስተዳደር መልስ ለመስማት ነበረ። በዚሁ መሠረት አቃቢ ሕግ ያቀረበው የክስ ማሻሻያ በፍርድ ቤቱ ትእዛዝ መሠረት ያልተሻሻለ መሆኑን የተከሳሾቹ ጠበቃ ለፍርድ ቤቱ እንደገና አመልክተዋል። አቃቢ ሕግ በበኩሉ ክሱ ቀድሞ ከቀረበው ተሻሽሏል ሲል ተከራክሯል። በወይን ቤቱ አስተዳደር በደል ደርሶብናል ሲሉ ከአንደኛ እስከ ስድስተኛ ያሉትና አስረኛ ተከሳሾች ላቀረቡት አቤቶታም በፍርድ ቤቱ ትእዛዝ መሠረት የአስተዳደሩ ተወካይ ቀርበው የጽሑፍ መልሱን ለፍርድ ቤት አቅርበዋል። ዋና ሱፐር ኢንቴንደንት አባይ ህቡ የቀጠሮ ማረፊያ ቤት አስተዳዳሪ በሶስት ገጾች ያቀረቡት የጽሑፍ መልስ እንደሚለው በከሳሾች ጠበቃ እንደቀረበው ሳይሆን ታራሚዎችና በሕግ ቁጥጥር ስር ያሉ ግለሰቦች ለደህንነታቸው ስጋት የሆኑ ነገሮች እንዳያጋጥሟቸው ሲባል በማረሚያ ቤቱ የጥበቃ አባሎች በተመሳሳይ ጾታ እንዲፈተሹ ተደርጓል። በአቤቱታው እንደተመለከተው በውጭ ሰዎች ፍተሻ ተደርጓል የተባለው መሠረተ ቤት ስለሆነ አግባብ አይደለም እንዲባልልን፣ እንዲሁም ፍተሻው የተካሄደው በምሽት ነው የሚለው ክስ ሆን ተብሎ በሕግ የተቋቋመውን መስሪያ ቤት ስም ለማጥፋት የተደረገ ነው ይላል የዋና ሱፐርኢንቴንዳንት አምባ የመልስ በፍተሻው ጊዜ ከታራሚዎቹ ተወስዶባቸዋል የተባሉ ንብረቶችም በማረሚያ ቤቱ ጥበቃ አባላት አልተወሰዱም ሲል የጽሑፍ መልሱ ያብራራል። በመጨረሻም ከታራሚዎቹ ገንዘብ ተዘርፈዋል ብለው ያቀረቡትን ክስም ሆን ተብሎ የመስሪያ ቤቱን መልካም ስም ለማጉደፍና የሕግ ጥሰት የሚካሄድበት ተቋም አስመስሎ ለማቅረብ የተደረገ ስለሆነ ፍርድ ቤቱ ጉዳዩን አጣርቶ ተቋሙን ጥላሸት የሚቀባ ድርጊት በማድረጋቸው በይፋ ተቋሙን ይቅርታ እንዲጠይቁ ትዕዛዝ እንዲሰጥልን በትህትና እንጠይቃለን ይላል ጽሁፉ። ቀጥሎም የቀረበው ክስ ያላግባብ ነው ተብሎ ውድቅ እንዲደረግልና የከሳሽ ጠበቃ ያላግባብ እንድንጉላላ ስላደረጉን የተከበረው ፍርድ ቤት ተገቢውን እርምጃ እንዲወስድልን እንጠይቃለን ሲሉ ዋና ሱፐር ኢንቴንደንት አምባይ ህቡ በጽሁፍ መልስ ሰጥተዋል። ፍርድ ቤቱ በቃል አንዳንድ ማብራሪያ ጠይቋቸው መልስ ሰጥተዋል። የተከሳሾቹ ጠበቃ አቶ ተማማን አባቦልጉ በቃል ለተሰጠው መልስ ምላሽ ለመስጠት ለፍርድ ቤቱ ያቀረቡት ጥያቄ ውድቅ ተደርጎባቸዋል። በመቀጠልም የሰባተኛና የስምንተኛ ተከሳሾችን የክስ ማሻሻያ በተመለከተ አቃቤ ሕግ ያቀረበውን ማሻሻያና የተከሳሽ ጠበቃ ያቀረቧቸውን የማሻሻያ መቃወሚያዎች እንዲሁም የማረሚያ ቤቱ አስተዳደር በተወሰኑ ተከሳሾች ላይ አደረሰ የተባለውን የአስተዳደር በደል አቤቱታና ከማረሚያ ቤቱ የተሰጠውን መልስ መርምሮ ብይን ለመስጠት ፍርድ ቤቱ ለየካቲት 25 ቀን 2007 ዓ ም ቀጠሮ ቆርጧል ይኸው ችሎት ከቀትር በኋላ በነሶሊያና ሽመልስ የክስ መዝገብ የቀረቡትን የዘጠኙን ጦማርያንና ጋዜጠኞች የእምነት ክህደት ቃል ሰምቷል። በዚሁ መሠረት ሁለተኛ ተከሳሽ በፈቃዱ ኃይሉ የእምነት ክህደት ቃሉን ሲሰጥ የቀረበበትን ክስ ለመረዳት ሲሞክር ከአምስት ጊዜ ላላነሰ ሽብር ፈጽሟል ከሚል በስተቀር ምንም ግልጽ ድርጊት ስለሌለ እንዳልገባው ተናግረዋል። ፍርድ ቤቱ በዚህ ደረጃ መናገር የሚችለው በተመሰረተበት ክስ መሰረት ወንጀል መፈጸሙን ወይንም አለመፈጸሙን ብቻ መናገር እንዳለበትና ፍርድ ቤቱም ሕግን ብቻ ተከትሎ የሚሰራ መሆኑን በመግለጽ ይህ ማስጠንቀቂያ ለሁሉም እንደሆነ አስገንዝበዋል። በፈቃዱ ኃይሉም ድርጊቱን እንዳልፈጸመ ገልጿል። ሦስተኛው ተከሳሽ ናትናኤል ፈለቀ በበኩሉ ሕግ የሚከበርበት አገር ቢሆን ኑሮ እኔ ሳልሆን ከሳሾች የነበሩ የሚከሰሱት ሲል ፍርድ ቤቱ አስቆሞት፣ አሁንም ማስጠንቀቂያውን ደግሞለታል። ናትናኤልም ምንም የሽብር ድርጊት እንዳልፈጸመ ገልጿል። በዚህ አይነት ሁሉም ተከሳሾች ክሱ እነሱን እንደማይመለከታቸው ለፍርድ ቤቱ ገልጸዋል። ፍርድ ቤቱም የአቃቤ ህግን አስተያየት ጠይቋል። አቃቤ ህግም ተከሳሾቹ ክደው የተከራከሩ በመሆናቸው ምስክሮቹን እንዲያሰማ አመልክቷል። ፍርድ ቤቱ የአቃቢ ህግ ምስክሮቹን ከመጋቢት 21 እስከ 23 ቀን 27 ዓ ም ድረስ በተከታታይ ባሉት ቀኖች እንዲያሰማ ቀጠሮ ሰጥቷል። አቃቢ ህግ በዚህ ችሎት በሁለት መዝገቦች የአሸባሪነት ክስ የመሰረተባቸው ተከሳሾች በአጠቃላይ 20 ሲሆኑ አንዷ ተከሳሽ ማለትም ሶሊያና ሽመልስ ጉዳዩ በሌለችበት እየታየ ነው። ከእርሷ ጋራ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ ማሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ ተከሰዋል። በነ ዘላለም ወርቅ አገኘሁ መዝገብ ደግሞ እሱን ጨምሮ የአንድነቶቹ ሀብታሙ አያሌውና ዳንኤል ሸበሺ፣ የአረናው አብርሃ ደስታ፣ የሰማያዊ ፓርቲው የሸዋስ አሰፋ፣ ዮናታን ወልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ ባህሩ ደጉና ተስፋዬ ተፈሪ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደሚቀጥለው የመጽሔት ርዕስ እናልፋለን። የዕለቱን አብይ ርዕስ ነበር የሰማነው። አንድ የደቡብ ሱዳን አማጽያን ወታደራዊ ቃል አቀባይ በቡድኑ አመራር ላይ ቅሬታ በማንሳት መቅዳታቸው ተሰምቷል። የአሜሪካ ድምፁ ገብ ጄስሎው ያጠናቀረው ዘገባ የቃል አቀባዩ መክዳት በደቡብ ሱዳን የሰላም ስምምነት ወይንም በአገሪቱ የእርስ በርስ ጦርነት ላይ የሚኖረውን ተጽዕኖ ይገመግማል። ሄኖክ ሰማ ጊዜር ያቀርባል። ብርጋዴር ጀነራል ሉል ሩዋይ ኩዋንግ በደቡብ ሱዳን ላለፉት 14 ወራት ከመንግሥቱ ኃይሎች ጋር ሲዋጉ የነበሩ አማጽያን መካከል መከፋፈል ተፈጥሯል ብለዋል። የደቡብ ሱዳን ተቃውሞ ንቅናቄ ኤስኤስአርኤም የተባለ ቡድን በመመስረት በቀድሞ ምክትል ፕሬዚዳንት ሪያክ ማሻር ከሚመሩት አማጺያን መለየታቸውንም ገልጸዋል። በዛሬ ዕለት እዚህ ውሳኔ ላይ የደረስነው ጦርነት ለማቆም ከተሳነው ድርጅት ጋር ከአሁን ጀምሮ ለመዋጋት ስላልፈለግን ነው። የዚህ ቡድን መሪ አገሪቱን በኃይል እስኪገዛ ድረስ ሰላም እንዲኖር አይፈልግም። ሪያክ ማሻርን ማለታቸው ነው። ኳንግ በአዲስ አበባ በተካሄዱ የሰላም ስምምነቶች የአማጽያኑ ወታደራዊ ቃል አቀባይ ሆነው ከዚህ በፊት ተደራድረዋል። ኳንግ በናይሮቢ በሰጡት ጋዜጣዊ መግለጫ ምን ያህል ሰዎች አዲስ የመሠረቱትን ንቅናቄ እንደሚደግፉ በዝርዝር ባይገልጹም ሰባ አምስት ከመቶ በላይ የሚሆኑ ተቃዋሚዎች ይደግፉኛል ብለዋል። አክለውም አዲስ የተመሠረተው አንጃ ከደቡብ ሱዳን መንግሥት ጋር የተኩስ አቁም ስምምነት ላይ ለመድረስ ይፈልጋል። መንግስቱም ይህንን ጥሪ ይቀበል ሲሉ አሳስበዋል። ብርቱ ውጊያ ለማካሄድ ስንዘጋጅ ቆይተናል። መንግስቱም እንዲሁ የበረታ ወታደራዊ ዘመቻ ለማከናወን ተሰናቷል። ለዚህ ነው ሁሉን አቀፉ ውይይት በማድረግ የተኩስ አቁም ስምምነት ለማድረግ የፈለግ ነው። ስለዚህ መንግሥት ይህንን የደቡብ ሱዳን ሕዝቦች የሰላም ጥሪ እንዲቀበል አሳስባለሁ። የአማጽያኑ የቀድሞ ቃል አቀባይ ከድተው መንግሥትን እንዳልተቀላቀሉ አስረድተዋል። ሆኖም ኳንግ በናይሮቢ የሰጡት ጋዜጣዊ መግለጫ የተዘጋጀው በኬንያዋ መዲና በሚገኘው የደቡብ ሱዳን ኤምባሲ ነው። በታዳሚነትም የሌሎች አገሮች ዲፕሎማቶች ተገኝተዋል። የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማርያል ቤንጃሚን ለቪኦኤ በሰጡት መግለጫ መንግሥታቸው አዲሱን እንቅስቃሴ በበጎ እንደሚመለከተው አስረድተዋል። መልካም እንቅስቃሴ ነው። በእነሱ በኩል የተመለከት ነው። በአንድ ብሔር ጥያቄ ስም የደቡብ ሱዳን ሉዓላዊነት እንደማይደፈር ያረጋገጡት ሀገራዊ ጀግንነት ይዟቸው ነው። ስለዚህ የደቡብ ሱዳን ሕዝብና አስተዳደር አይነተኛ አካል ለመሆን መወሰናቸው እሰኘው የሚባል ነው። ኮዋንግ የሚመሩት ቡድን በደቡብ ሱዳን የሰላም ስምምነት ላይ ሊኖረው የሚችለው ተጽዕኖና አስተዋጽኦ በዝርዝር አይታወቅም። ቀጣዩ የትንታኔ ርዕስ ደግሞ ወዲህ ወደ ዋሽንግተን ዲሲ ይመልሰናል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ጽንፈኝነትን ለመዋጋት ያስችላል ብለው ተስፋ የጣሉበት ከስልሳ በላይ የሚሆኑ ሀገሮችን የሃይማኖትና የፖሊስ ተወካዮች ወይም ኃላፊዎች ያሰባሰበ ጉባኤ በአሁኑ ወቅት እዚህ ዋሽንግተን ዲሲ ውስጥ በመካሄድ ላይ ነው። በዋይት ሀውስ ቤተ መንግስት የአሜሪካ ድምፅ ዘጋቢ ሉዊስ ራሚሬዝ ተከታዩን አጠናክሯል። ሰለሞን ክፍሬ ያቀርበዋል በዚህ ትላንት ማክሰኞ በዋይት ሀውስ ቤተ መንግሥት በተከፈተው ጉባኤ ላይ ከ60 ሀገሮች የመጡ መሪዎችና ከመላ ዩናይትድ ስቴትስ ከተሞች የተሰባሰቡ የፖሊስ ባለሥልጣናት መልስ ለማግኘት የሚሞክሩት ጽንፈኝነትን እንዴት ከምንጩ መዋጋት ይቻላል ለሚለው አብይ ጥያቄ ይሆናል። ከቤልጂግና ሆላንድ እንዲሁም ከመላ ዩናይትድ ስቴትስ ከተሞች የመጡ የፖሊስ ባለሥልጣናት በተሳተፉበት የክብ ጠረጴዛ ውይይት ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ሲናገሩ ከአየር ድብደባና ከወረራ የዘለለ አካሄድ ልንጠቀም ይገባል ሲሉ አስገንዝበዋል። ዛሬ እዚህ የተሰበሰብንበት ምክንያቱ አዋኪ ጽንፈኝነትን በተመለከተ ከወታደራዊ የዘለለ ሌላ መልስ እንደሚያስፈልገው ስለተረዳን ነው። ኃይል ከመጠቀም ባሻገር ሌላ መልስ ማግኘት ያስፈልጋል። የኦባማ አስተዳደር ባለሥልጣናት መገፋትና መገለልን በመሸሽ የጽንፈኝነት አስተሳሰብን ለመቀበል የሚመርጡ ወጣቶችን ለመከላከል ሁኔታዎችን በጣም ወደሚያካርሩ የአሜሪካ ማኅበረሰቦች ውስጥ ገብቶ መመርመሩ ቁልፍ ነው ይላሉ። ምክንያቱም ምናልባት ይህን የመሰለውን ተማጽኖ አሸባሪዎች ግምት ለማሳጣት የሚጠቀሙት ወጣቶቹ ይገለላሉ፣ በጥርጣሬ ዐይን ይታያሉ፣ ስለዚህ ሸሽተው በመሄድ እኛን መቀላቀሉን ይመርጣሉ እያሉ በመሆኑ ነው። ከዚህ አኳያም በመነሳት ነው ዋይት ሀውስ ከሎስ አንጀለስ፣ ቦስተንና ሚኒያፖሊስ ከተሞች የፖሊስ ባለሥልጣናትን የጋበዘው። እነዚህ ከተሞች ለወጣቶች ያሏቸው ገንቢ ፕሮግራሞች ምሳሌ ሆነው በብሔራዊ ደረጃ እንዲካሄዱ ነው ፕሬዚደንት ባራክ ኦባማ የሚፈልጉት። ምክትል ፕሬዚደንት ጆ ባይደንም በዚሁ ወቅት ሲናገሩ፣ ሚኒያፖሊስ ከተማ ትውልደ ሶማሊያ ወጣቶችን በማኅበረሰብ ውስጥ ለማሳተፍ የያዘችውን ጥረት አውስተዋል። ሶማሊያውያኑን የማሳተፉ ጥረትም ከእርሳቸው የትውልድ ስፍራ ከዴላዌር ክፍለ ግዛት ከተማ ዊልሚንግተን ጋር አነጻጽረውታል። በዚያም ብዛት ያላቸው የሶማሊያ ስደተኞች ይኖራሉ። ከእኔ ጋር ሆናችሁ ወደ ባቡር ጣቢያ ብቅ ብትሉ ከእነርሱ ጋር ምን ያህል ጥሩ ግንኙነት እንዳለኝ ትገነዘባላችሁ። ምክንያቱም ቁጥራቸው የበዛ ታክሲ ነጂዎች አሉ የእኔ ወዳጆች የሆኑ በርግጥ፣ ጓደኞቼ ናቸው። ለአንዳንድ ተንታኞች ይህ የባይደን አስተያየት ጥሩ ግንኙነት መኖሩን ብቻ ሳይሆን የሚያመለክተው በቅርቡ የመጡ አሜሪካውያን ሙስሊም ስደተኞችንም ከኅብረተሰቡ ጋር ለማቀላቀል ብዙ መሠራት እንዳለበት ነው። አዋኪ ጽንፈኝነትን ከስሩ ለመከላከል እንዴት ይቻላል ለሚለው ጥያቄ በሦስት ቀናት ጉባኤ መልስ ለማግኘት በጣም ከባድ ቢሆንም ስብሰባው መፍትሔ ለማግኘት ለሚደረገው ጥረት እጅግ ጠቃሚና የመጀመሪያ ገንቢ እርምጃ መሆኑን ተንታኞች ይስማሙበታል። የመጽሔቱ ርዕስ ይቀጥላል፣ የመጨረሻው ነው። የእስልምና መንግሥት ተዋጊዎች ሀያ አንድ ግብፃውያን ክርስቲያኖችን አርደው መግደላቸውን ተከትሎ ግብፅ ሊቢያ ውስጥ ዓለም አቀፍ ወታደራዊ እርምጃ እንዲወሰድ ግፊት በማድረግ ላይ ነች። ዳሩ ግን ዩናይትድ ስቴትስ ከኢራቅና ከሶሪያ በተጨማሪ የሚደረግ ወታደራዊ ዘመቻ ታግዝ እንደሆን እስካሁን ያስታወቀችው ነገር የለም። የአሜሪካ ድምጿ ፓም ዶኪንስ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ያጠናቀረችው ዘገባ አለ። ቆንጅት ታቀርበዋለች። የግብፅ ፕሬዚደንት አብደልፋታህ ኤልሲሲ ናቸው። ሊቢያ ውስጥ ያለው ሁኔታ ሀገሪቱን አካባቢውን በጠቅላላ የሚያውቅ አደጋ የመቀፍቀፊያ ሜዳ ሊያደርጋት ይችላል ሲሉ ያስጠነቀቁት የሀገራቸው የአየር ኃይል ሊቢያ ውስጥ ያሉ ከእስልምና መንግስት ጋር ግንኙነት ያላቸው የተባሉ ኢላማዎችን ሲደበድብ የቆየ ሲሆን ፕሬዝደንቱ ለፈረንሳይ ዩሮፕ ዋን ሬዲዮ በሰጡት ቃል አለም አቀፍ ወታደራዊ ዘመቻ ሊከፈት ይገባል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ሳኪ በሰጡት ቃል ግብጽ ያቀረበችውን ጥያቄ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስከሚያጤ ነው እንጠብቃለን ብለዋል። ግልጽ ነው፣ አይስል የደቀነው አደጋ ሁላችንም የምንሰጋበት ጉዳይ ነው። ያ ሚስጥር አይደለም። ውይይት ይካሄዳል፣ የተለያዩ ሀሳቦች ይቀርባሉ። እኛ ግን ያን ሂደት ቀድመን የምናደርገው ነገር የሚኖር አይመስለኝም። ቃል አቀባይ ጄን ሳኪ አያይዘው ሲያብራሩ ፕሬዚደንት ባራክ ኦባማ ወታደራዊ ኃይል ለመጠቀም የዩናይትድ ስቴትስ ምክር ቤት ፈቃድ እንዲሰጥ ያቀረቡት ጥያቄ የእስልምና መንግስት ቡድንን መዋጋትን አስመልክቶ በዚህ በዚህ ቦታ የሚል መልክአ ምድራዊ ውሱንነት የለውም ብለዋል። ያም ሆኖ ዩናይትድ ስቴትስ ነውጠኛው ቡድን ላይ የምታካሂደውን ውጊያ ለማስፋፋትም የተደረገ ስምምነት የለም ብለዋል። ዩናይትድ ስቴትስ ከኢራቅ እና ከሶሪያ አልፋ ውጊያ ለማካሄድ የደረሰችበት ውሳኔ የለም። ግብጽ፣ ሊቢያ ውስጥ ዓለም አቀፍ ወታደራዊ ዘመቻ እንዲከፈት ባቀረበችው ጥያቄ ላይ የጸጥታው ምክር ቤት ዛሬ ረቡዕ ይነጋገርበታል ተብሎ እየተጠበቀ ነው። የያዝን ወር ፌብርዋሪ የካቲት የጥቁር አሜሪካውያን ታሪክ የሚዘከርበት ወር ነው። አመታዊው ስነ ስርዓት የጥቁር አሜሪካውያንን ታላላቅ ክንዋኔዎችና ና የአገራቸው ታሪክ የዛሬውን ገጽታ እንዲላበስ የአበረከቱት ሚና የሚወደስበት ነው። አሉላስ ይቀጥልበት። ይህንኑ መሰረት በማድረግ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በዚህ ወር በየሳምንቱ ወሩን ለመዘከር በሚያቀርበው በዚህ ፕሮግራም በአፍሪቃ አሜሪካውያን ታሪክ የዛሬዋ ዕለት በመታሰቢያነት ለተሰጠቻቸው ወይም በዚህ ስሜትና ክብር ለሚወደሱ ዝነኞች የተሰዋ ወይም የተሰጠ ቀን ነውና እሱን እናነሳለን። ይህቺ ቀን ፌብርዋሪ 18 1959 የተሰጠው ለሟቹ ዕውቁና ተወዳጁ ጥቁር አሜሪካዊ ድምፃዊ ሬይ ቻርልስ ነው። በዛሬዋ ዕለት እንደ አውሮፓውያን የዘመን አቆጣጠር የካቲት 18959 ሪቻርልስ አንድ ዕለት ይላል ታሪኩ። አንድ ዕለት የሙዚቃ ቅንብሩን በመጫወት ላይ ሳለ የሙዚቃ ማቀናበሪያው ድምጾች ጠፉበት። እናም ታሪኩ እንደሚለው በፒተርስበርግ ፔንሲልቬኒያ እየተጫወተ ባለበት ጊዜ የጠፋውን ሙዚቃ ራሱ እዚያው በዚያች ቅጽበት በፈጠራት ዜማ ለተወዳጅነት ያበቃ። እንዲያውም ለተከታዩ ታላቅ ሥራው ዕውቅና የተሰጠውን ምርጥ ዜማ ተጫወተ ይላል። ዋትድ አይ ሴይ፣ ምን ማለት እችላለሁ የሚለው ከሬይ ቻርልስ ተወዳጅ ዜማዎች አንዱ ነው። ሬይ ቻርልስን እንስማው። I'll send you back to Arkansas. Oh, yes, well, you don't do right, you don't do right. Oh, great boy. When you see. The bomb. ቻርልስን ነበር የሰማችሁት። ዕለቷ ፌብርዋሪ 18 1959 የተሸለመችው። አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ የሚተላለፈው ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ርዕሰ ወሬዎቹን በአጫጭሩ እናሰማችሁ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ጽንፈኝነትን ለመዋጋት ያስችላል ብለው ተስፋ የጣሉበት ከስልሳ በላይ የሚሆኑ አገሮችን የሃይማኖትና የፖሊስ ተወካዮችን ያሰባሰበ ጉባኤ በአሁኑ ወቅት እዚህ ዋሽንግተን ዲሲ ውስጥ በመካሄድ ላይ ነው። በዚሁ በዋሽንግተን ዲሲው ዓለም አቀፍ ጉባኤ የዩናይት ስቴትስ ፕሬዚዳንት ባራክ ኦባማ ንግግር ያደርጋሉ ተብሎም እየተጠበቀ ነው። ፕሬዚዳንቱ ዛሬ በሎስ አንጀለስ ታይምስ ጋዜጣ የዛሬ ሕትም ላይ ባወጡት መጣጥፍ እንደ አይሲልና አልቃይዳን የመሳሰሉ ቡድኖች ሰዎች በፍትህ እጦትና በሙስና ምክንያት ህይወታቸው ሳይለወጥና ሳይሻሻል ሲቀር የሚፈጠርባቸውን ቁጣ እየተጠቀሙ ናቸው። ዓለም ለወጣቱ የተሻለ ነገር መስራት አለበትም ብለዋል። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ሊቢያ ውስጥ ስላለው ቀውስ ለመነጋገር ዛሬ ረቡዕ አስቸኳይ ስብሰባ ጠርቷል። እስላማዊ ሆነ ውጠኛ ቡድን አይሲል ሊቢያ ውስጥ የሚገኙ የ21 ኮፕቲክ ክርስቲያኖችን አንገት ከቀላ ወዲህ የጎረቤት ግብጽ መንግስትም ፊቱን ወደ ሊቢያ ማዞሩ ታውቋል። በመጨረሻም የናይጄሪያው አማጺ ቡድን ቦኮ ሀራም መሪ ቀድሞውኑም አመፅን በመፍራት ወደሚቀጥለው ወር የተላለፈውን የአገሪቱን ምርጫ እንደሚያደናቅፍ ዛተ። ትናት ማክሰኞ ምሽት ላይ በኢንተርኔት ባወጣው ቪዲዮ የዚሁ ቡድን መሪ አቡባካር ሼክ ሲናገር በሚፈጠረው ግጭት ተዋጊዎች የህይወት መስዋዕትነት ቢከፍሉም እንኳን አላህ ግን ይህ ምርጫ እንዲካሄድ አይፈቅድም ብሏል። ዜናው አበቃ። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ሁለተኛውን አጋማሽ በርዕሰ ወሬዎቹ ጀምረናል። አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ አራት ነው የሚያመለክተው በዚህ ሰዓት በየሳምንቱ በዚህ ሰዓት የሚቀርበው ኢትዮጵያውያን በአሜሪካ ነው ተከታዩ ባለቤቱ ሲገኝ እንደሚደረገው በጥያቄ ሊጀመር ሳምንት ሰጥተኛል አዲሱ ቀደም ብለህ በቅምሻ ያደመጥናቸው እንግዳ ጥሩ ታሪክ ያላቸው ይመስለኛል ማን ነበሩ ራሄል አለመስላሴ ትባላለች አንተ አንቱ ስትል እኔ አንቺ አልኩት በድፍረት አይደለም አንዳንድ ሰው አዳለም ስትናገር ስታናገረው በድምጹ ትፈርጀዋለህ እና ራሄል ሳናግራት ድምፅዋ አንቱ የሚያሰኝ ቃና አላዳምጥኩበትም እና በኋላም ደግሞ እድሜዋን ስትነግረኝ ያለ አግባብ እንዳልዘረጠጥኳት ተረድቻለሁ። ለማንኛውም ራሄል 18 ጎማ ያለውን ትልቅ ባለ ተሳቢ የጭነት መኪና የምትነዳ ከስቴት ወደ ስቴት ማለትም በአሜሪካ ግዛቶች ከአንዱ ወደ ሌላው የተጓጓዘ ጭነት፣ ሸቀጣሸቀጥ፣ ወዘተረፈ የሚያመላልሰውን ትልቁን ባለ ተሳቢ ካሚዮን የምትነዳ ጎበዝ ሴት ሠራተኛ ነች። ሶስት ዓመት ካልሞላት ሴት ልጇ ከሳራ ዊልሰን ጋር የምትኖረው ራሄል መተዳደሪያዋ ይኸው ነው። ቀኑን ሙሉ 18 ጎማ ያለውን ትልቁን ባለ ተሳቢ መኪና ነጋ ጠባ ሲነዱ መዋል፣ ሲነዱ መኖር በቃ። ለምን ይህን ሥራ መረጥሽ? ከልጅ ጋር ይመቻል ወይ? ሌላም ሌላም ጥያቄ አቅርቤላ፣ ትመልሳልኛለች። ራሄል አለመስላሴ፣ አመሰግናለሁ። በቅድሚያ በፕሮግራሜ ለመቅረብ ፈቃድሽ በመሆኑ፣ እስቲ ከመኪናሽን ጀምር። ስንት ጎማ ነበር ያልሽኝ? አስራ ስምንት ጎማ። አስራ ስምንት ጎማ ማለት ትራኩንና ከነ ተጎታች። ስንት አመት ነዳሽ ራሄል? በአውሮፓ ሁለት ሺ ሰባት ጀምረሽ ሚያዝያ ጀምሮ ወደ ስምንት አመት ነዳሽ ማለት እኮ ነው። የት የት ነው ከየት ተነስተሽ ወዴት ነው ብዙ ጊዜ የምትሄጂው? አበሻ ነው መጀመሪያ ላይ ያሰለጠነኝ ብርሃን ይባላል። አትላንታ ብዙ አመት የነዳ ነው ከእሱ ጋር ከአትላንታ ተነሰን እስከ ካሊፎርኒያ ሄደን፣ ከዛ በላይ በኩል ደግሞ ከካሊፎርኒያ ወደ ላይ በዩታ በኩል አድርገን ተመልሰን ገብተናል። ስልጠና ላይ ነበር። አ ማለት መንጃ ፍቃዱ አለኝ ግን መንገድ ላይ መንዳት ለስድስት አመት መሰልጠን ነበረብኝ። እዛ ለስንት ቀን? ለስድስት ሳምንት ስድስት ሳምንት። እሺ፣ ከዛ ስንመለስ ለራሴ መኪና ተሰጠኝና ዎልማርት፣ ብዙ አይነት ቦታዎች መስራት ትችላል ይሰራል ዋልማርት ያሰራሉ፣ ታርጌት ያሰራሉ። ማለት ትልልቅ ዲስትሪቢሽን ሴንተሮች አላቸው፣ ማከፋፈያ ጣቢያዎች እና በትንሹ ስንጭን ሰማንያ ሺህ ፓውንድ ነው የምንጭነው። ሰማንያ ሺህ ፓውንድ ከነ መኪናው ከነ ትሬለሩ ከነ ጭነቱ ከነ ጋዙ ውስጡ ያለን ጋዝ ከነ ሾፌሩ ሁሉ ተደራሮ ሰማንያ ሺህ ፓውንድ ነው። ከባድ ነው ለማዞርም፣ በቀላል ማቀላጠፍ አይቻልም። ምንም ልዩነት የለውም። ግን መዞሪያ ላይ ከርበናልሁ ለማቆም፣ አሁን ለምሳሌ ለማቆም መኪናን ቀጣርቀ ትቆማል። ይሄኛው ለማቆም አስራ ስምንት ጎማ ቢኖረውም አስራ ስምንት ብሬክ የለውም፣ አስራ ስምንት ፍሬር የለውም። ገባ ስለዚህ ጊዜ ይፈጫል ለማቆም ትንሽ ጊዜ ይፈጫል። እዚህ ሀገር ምንድን ብለው ነው የሚገልጹት ሲያስረዱ ይሄንን መኪና ለማቆም አንድ የአሜሪካ ፉትቦል፣ አንድ ሜዳ ማቋረጥ ማለት ነው። አዎ፣ ለማቆም እና ብዙ ጊዜ ለዚህ ነው ትንንሽ መኪናዎች ከፊት ለፊት ሲገቡ ብዙ ጊዜ ሹፌሮች ክላክት የሚያደረጉት። በአንድ ጊዜ ማቆም አይቻልም፣ ገባ፣ አደጋ ስላለው። እኛም ለማቆም ብንሞክር እላዩ ላይ ያለው ጭነት ምንድነው? ፊዚክስ ነው። ይገፋዋል። ይገፋል። አዎ እና በአንድ ጊዜ ጨጥ ብሎ አይቆምም፣ ይንሸራተታል። እንዴት ነው ስትነዱት? ማርሽ አሁን የቤት መኪና እንግዲህ አሁን እዚህ የማውቀው ማርሽ ያለው አለ የሌለው አለ፣ አውቶማቲክ። የእናንተ ትልቁ መኪና ማርሽ የሌለውም አለ አውቶማቲክ፣ ያለው አውቶማቲክም አለ፣ በእጅ ማርሽም አለ። በእጅ ማርሹ ደግሞ የቤት መኪና እስከ አምስተኛ ድረስ ነው የምትቀይረው፣ አይደለም? አዎ። የእኛ ስታንዳርዱ አስር ትቀይራለህ። አስራ ሶስትም ያለዋል። አስራ ሶስት ማርሽ እንደ ሲቀይሩ መዋል ነው። አትይኝም እንዴ? እንትን አለው፣ ስዊች አለው ማርሹ ላይ። ከአንድ እስከ አምስት እናስገባና ና ከዛ ስድስተኛ ላይ መግባት ስንፈልግ ወደ ላይና ና ወደ ታች የሚል ስዊች አለው። እሱን ወደ ላይ እናደረግና ደግሞ ወደ ስድስተኛ እናስገባለን። አንቺ የምትነጂው ምንድን ነው? ራይል አውቶማቲኩን ነው የእጁን ነው? አይ እኔ ማርሽ ነው በማርሽ ነው። በጣም ጠንካራ መሆን አለብሽ። ጡን- ጡንቸኛ መሆን አለብሽ። አይ ምንም አያሰ ጡንቻ፣ ትከሻ ያሰፋል። መሪውን እንደዚህ ስታዙ፣ አዎ ትከሻ ያሰፋል። ላይክ በቃ ኤክሰርሳይዝ ነው በየቀኑ ገባ አዎ፣ ያ እጅህም ይጠነክራል። እንዴት ግን ይሄን ስራ መረጥ እስራኤል? ዋናው ምክንያቱ የመረጥኩበት በሁለት ሺ አምስት ስድስት ላይ ብዙም ስራ አይገኝም ነበር፣ እና እኔ የምሰራበት መስሪያ ቤት እየተዘጋ ነበረ ጄኔራል ሞተር ለእነሱ እቃ አቅራቢ መስሪያ ቤት ጃንሰን ኮንትሮል የሚባል ነበር። የምሰራው የመኪና የሸዊ መቀመጫ መገጣጠሚያ ቦታ የምሰራው እና እንደሚዘጉ ምን እንደሚሉ ወሬ ነበረ እና እዛ መስሪያ ቤት ጥሩ ነበረ የሚከፍሉ እንደሚዘጋ እንትን ሲሉ፣ ያን ያህል የሚከፍል ስራ ብዙም የለም ገባ ጥሩ ክፍያ ነበረ እና ዝም ብዬ ከጓደኞቼ ጋር ሳወራ አብዛኞቹ ጓደኞቼ ወንዶች ናቸው አብዛኞቹ ይህንን ትራክ ነጂዎች ናቸው። አብዛኛው ዛ ፋብሪካ የሚሰሩት ወንዶች ናቸው። ስለዚህ በዛ ጓደኝነታችንን ቀጠልም ማለት ነው። እኔ ብዙ ሴት ጓደኛ የለሽ የለኝም። ሴት ጓደኞች የሉኝ ወንዶች ናቸው። ብዙ ጓደኞች ወንዶች ናቸው። መልካም እንደሰው ነው። አንዳንድ ሰው እንደዚህ ነው እና ያንቺ ምንም ደግሞ እንዳልሽውስ ቁጭ ብዬ ቡና አልጠጣም። ጥፍር ቀለም አልቀባም። ፀጉሬን አልሰራም ለምን ግድ የለሽም? ጊዜ የለኝም። እየዞርኩኝ ከወንዶቹ ጋር እጫወታለሁ፣ ላይ ጫወታለሁ። ስለ የሴት እንትን የለኝም፣ የሴት እንትን የለኝም። ጥፍር ለመቀባት ጸጉርሽን ቀለም ስትቀቢ ስታበጥሪ፣ እንደዚህ ብዙም አትጨናነቂም። ደግሞ አሁን የምትያዝሽው ስራ ለዛ እንትን የሚል አይደለም ለባብሰሽ

ወደኋላ አላልኩኝም። አሰብኩበት ግን ዋናው ዳላስ ዘመዶቼን ለመጠየቅ መጣሁኝ፣ ለታንክስጊቭን ለአሜሪካ ታንክስጊቭን አመት ታንክስጊቪን ና ያ ባል እሱን ነው የሚነዳው። እሺ። እና ወሰደኝ ወሰደኝ፣ ኦክላሆማ ከዚህ ከዳላስ ኦክላሆማ ሄደን እና ስንመለስ ጭነት አልነበረውም፣ ባዶ ነበረ። ልንዳ ስለው ጊዜ የምቀልድ መስሎት ነበረ። እና ሜዳ ላይ ዝም ብሎ ማርሻ አገባቡን አሳየኝ እና እሱን አሳየኝ እና ከዛ ግቢ አለኝ። መንጃ ፍቃድ የለኝም፣ ምን የለኝ፣ ምን የለኝ፣ ነድቻለሁ፣ ምንም አይነት አይዲያ የለኝም። ከዛ በኋላ እንደዚህ አርጊ፣ እንደዚህ አርጊ እያለኝ ሀይዌ ላይ ገባሁኝ፣ ነዳውት። በጣም በቃ በጣም ደስ ብሎኝ አርገኸው ማታውቀው ነገር ስለሆነ ትልቅነቱ፣ ርዝመቱ፣ መኪኖቹን ወደ ታች ታያቸው በጣም ያስደስት ነበረ እና ትንሽ ነዳኝና፣ በቃ ወደ ከተማ ልንገባ ስንል አስቆመኝ። ተቀበለኝና ወደ አትላንታ ስትመለስ መንጃ ፍቃድ የሚወጣበት ትምህርት ቤት ሂጂ። ተመዘገብኩኝ፣ ትምህርት ቤት ገባሁኝ። እና ኮርስ ማነው ስልጠናውን ወሰድሽ? አዎ፣ መንጃ ፍቃድ ለማውጣት ገባሁኝ ትምህርት ቤት። ስንት ጊዜ ፈጀብሽ መንጃ ፍቃዱን ለማውጣት? ወደ አምስት ሳምንት ነው። መጀመሪያ ደብተሩን ያስተምሯል። ጥናት አለው የሚጠና። እሺ በጽሑፍ ትማራለህ። ከዛ በኋላ በፕራክቲስ ለመለማመድ ትወጣለህ። መንገድ ላይ ይዘው ይወጣሉ። ከዛ እሱን ከጨረስኩ በኋላ ደግሞ ወደ ኋላ ማስገባት ያለማምዱሃል። እሱን እሱን ስንል አንድ አምስት ሳምንት ይፈጃል። ከዛ በኋላ በቃ ተመረቅሽ ማለት ነው። ከዛ መንጃ ፈቃድ መንጃ ፈቃድ ሄደህ እንትኑ ነው የሚፈትነው፣ የስቴቱ ነው የሚፈትነው። እነሱ ትምህርት ቤት አይፈትኑም፣ እና ስቴቱ ይፈትናል። ታልፋለ ትወድቃ እንዳለ መኪናውን ከፍተህ እያንዳንዱን ነገር መናገር አለበት። ውስጡን አዎ፣ ውስጡን እቃውን፣ ይሄኛው ይሄ ነው፣ ይሄኛው እንደዚህ ነው። ሁሉን ነገር መናገር አለበት። ያን ካለፍሽ ነው የምትነጂው። መጽሐፉ የምንማር የነበረበት ምክንያት እሱ ነው። እያንዳንዱን እቃ ምን እንደሆነ ማወቅ አለበ እና ከዛ ወደኋላ ብዙ አይነት ይፈትኑሃል። ቀጥ ያለ ወደኋላ አለ፣ በጎን ወደ ኋላ አለ፣ በነጂው በኩል ወደኋላ አለ፣ በፓሴንጀር ሳይድ ወደኋላ አለ። እሱን እሱን ይፈትኑን እና እሱም ካለፍክ በኋላ ደግሞ መንገድ ላይ ይዘው ይወጣሉ። መንገድ ላይ ይዘው ይወጡና አነዳደህን ይፈትኗዋል። ሶስቱም ካለፍ በቃ መንጃ ፍቃድ ይሰጥሃል። አሰልጣኙ የሚያሰለጥነው ተቋም ያሰለጥናል። መንግስት፣ ስቴቱ ይፈትንሻል፣ ያሳልፍሻል። ከባዱ ምንድን ነው? ፈተናው ላይ ወደ ኋላ መሄዱ ነው። እርግጠኛ ነኝ ወደ ኋላ መሄድ በጣም ያስቸግራል። በዛ በረዥም የመካኒክነት ልምድ ለሌለው ሰው መኪና ሞት እያስገባ እያስነሳ ለሚሄድ ሰው ይሄ ይሄ ነው። የመኪናውን እቃ ስም መጥራት በጣም ከባድ። አዎ፣ እሱ መካኒክነት ልምድ ይጠይቃል። እንዳልሽው ስሙን ገባ። እኔ ስለመኪና ምንም የማውቀው ነገር የለም። ውሃ የት ጋር እንደሚገባ፣ ዘይት የት ጋር እንደሚገባ የማውቀው ነገር የለ። ዝም ብሎ መንዳት አስገብቶ መሄድ ነው። አዎ የብዙዎቻችን እንትን እሱ ነው ገባን አስነሳን ሄድን ቆመን በቃ መኪናው የሆነ ቀይ ነገር ሲያበራ ምንድን ነው ብለህ መካኒካ ትወስዳለህ እውነት ነው ኑሮስ እስኪ ወደ ግል ኑሮ ልምጣ፣ ደግሞ በኋላ ወደ መኪናው እንመለሳለን። ከማን ጋር ነው የምትኖሪው? ቤተሰብ አለሽ? ሆይ ትዳር የመሳሰለ ስለ ራስሽ ግለጭልሽ። የምኖረው ከሁለት ዓመት ተኩል ልጄ ጋር ነው። ስሟ ሳራ ሳራ። ውልሰን አንድ ተጨማሪ ነገር ልንገርህ። እሺ። ሳራ የተወለደችው ስራት ላይ ነው። ምን? ቅድም ነፍሰ ጡር ሆኜ ነድች ያለው ስትኝ በጣም ገርሞኛል። እሺ እስከ ወለድኩ ቀን ድረስ ነው እርጉዞኜ የነዳው። እና ስየነዳሽ ምጥ መጣ? አዎ። ምን አረግሽ? መልሱን በቀጣዩ ዝግጅት ትነግረናለች ራሄል። አድማጮች፣ አሁን ወደሚቀጥለው የምሽቱ ቅንብር ልናልፍ ነው። ኢትዮጵያን በአሜሪካ ላይ አርቁቷል። ሳምንታዊው ዲሞክራሲ በተግባር ዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በእስላማዊ መንግስት ሚሊሻዎች ላይ ኃይል ለመጠቀም የሚያስችላቸው ረቂቅ ውሳኔ አስተዳደራቸው ለምክር ቤቱ ማቅረቡን ባለፈው ሳምንት ረቡዕ አስታውቀዋል። ሚስትር ኦባማ ፕሬዚዳንታዊ ስልጣናቸውን ተጠቅሞ ያለ ሸንጎ ይሁንታ ወደ ጦርነት አለመግባታቸው ህዝባዊ ድጋፍ አስገኝቶላቸዋል ይላል ዲሞክራሲ በተግባር። ኮንግሬሱ ግን በጉዳዩ ላይ በመጪው ሳምንት ክርክር እንደሚከፍትም ይጠቁማል። ኬሊስ ሄሪንግተን ዘግባበታለች። ሰለሞን ክፍሌ ለዲሞክራሲ በተግባር እንዲህ አቀናብሮታል። ፕሬዚደንት ባራክ ኦባማ በምክትላቸው ጆ ባይደን፣ በውጭ ጉዳይ ሚኒስትሩ ጆን ኬሪ እና በተሰናባቹ መከላከያ ሚኒስትር ቻክ ሄግል ታጅበው ሲናገሩ ረቂቅ ውሳኔው ምን እንደሚያደርግና ምን እንደማያደርግ ግልጽ መሆን እፈልጋለሁ ብለዋል። ይህ ረቂቁ ውሳኔ የሚያንጸባርቀው ጽንፈኛውን እስላማዊ መንግሥት ለማውደም ያለንን ዋና ዓላማ ነው። ከረዳቶቻችንና ሸሪኮቻችን ጋር ስንከተለው የነበረውን አጠቃላይ ትልም ያግዛል። በኢራቅና ሶሪያ ዘላቂ የአየር ጥቃት ዘመቻ ማካሄድ፣ ለዘብተኞቹን የሶሪያ ተቃዋሚዎች ጨምሮ ሀገር ውስጥ የሚታገሉ ኃይሎችን እርዳታና ሥልጠና መስጠት ነው የውሳኔው ግቦች። ዓለም አቀፉ ጸረ እስላማዊ መንግሥት ኅብረት በአሁኑ ወቅት በማጥቃት ደረጃ ላይ ይገኛል። እስላማዊው መንግሥት ግን እየተከላከለ ነው። መሸነፉ ደግሞ እሙን ነው ሲሉ አስረድተዋል። ፕሬዚደንት ኦባማ በዚህ ወቅት አስተዳደራቸው ለዩናይትድ ስቴትስ ምክር ቤት ያቀረበው ሐሳብም የአሜሪካን እግረኛ ወታደሮች በኢራቅም ሆነ ሶርያ ለመመደብ ጥሪ አያቀርብም ሲሉ አብራርተዋል። ከዚህ በፊት በአፍጋኒስታንና ኢራቅ እንደተደረገው ሌላ የየብስ ጦርነት ለማካሄድ አይደለም። የምክር ቤቱን ይሁንታ ለማግኘት ጥያቄ የቀረበው፣ ዛሬ ኢራቅ ውስጥ የቀሩት 2600 ወታደሮች በአብዛኛው የሚሠሩት ጦር ካምፕ ውስጥ ነው። አሁን በእርግጥ ግን በአደገኛ አካባቢ በምትኖርበት ወቅት የሚገጥሙ ስጋቶች የሉም ማለት አይደለም። ነገር ግን በውጊያ አልተሰማሩም ለማለት ነው። ተልኳቸውም አይደለም። ትኩረታቸው የኩርድ ኃይሎችን ጨምሮ የኢራቅን ወታደሮች ማሰልጠን ነው። በሕግ መወሰኛው ምክር ቤት የብዙሃኑ የሪፐብሊካን ፓርቲው መሪ ሚች ማካነል ትናንት ማክሰኞ ሲናገሩ፣ ይህን የመሰለ ወታደራዊ ኃይል የመጠቀም ስልጣን ለምክር ቤቱ ሲቀርብ ከመቼውም የበለጠ የመረረ ጉዳይ የለም ብለዋል። ይሄ በጣም ትልቅ ጉዳይ ነው። ከሥነ ስርዓት አኳያ እንኳ ብንነሳ በመጪው ሳምንት በሚጀምረው ጉባኤያችን ላይ ሁሉንም አባል ማሳተፍ ይኖርብናል። ከዚህ የከበደ ለምክር ቤቱ የሚቀርብ ጉዳይ የለም። ቋንቋው ፕሬዚዳንቱ በፈለጉት መንገድ መሆን አለመሆኑ ጉዳይ የውይይታችን ዋና ክፍል ይሆናል ብዬ አምናለሁ። ሚስተር ኦባማ ጥያቄያቸውን ሳይውል ሳያድር ለኮንግሬሱ ያቀረቡት በነቡጠኛው እስላማዊ መንግሥት ታግታ የቆየችው የ26 ዓመቷ የረዴት ሠራተኛ ኬላ ሙለር መገደሏን አስተዳደራቸው ባረጋገጠ ማግስት ነው። ጥያቄያቸው ከምክር ቤቱ ሁለቱም ፓርቲዎች ያገኘው ቅድሚያ ምላሽ ግን በጥርጣሬ የተሞላ ነው። ሪፐብሊካኖች ሚስተር ኦባማ እግረኛ ጦር ለረጅም ጊዜ ያለመመደቡን መርጠዋል ሲሉ ያለመደሰታቸውን ሲገልጹ፣ አንዳንድ ዲሞክራቶች ደግሞ ወታደሮችን በየብስ ለመመደብ የሚያስችል አንድም ቀዳዳ አልተውም፣ ሲሉ ቅሬታቸውን አስተጋብተዋል። ይህ በእንዲህ እንዳለ ፕሬዚደንት ኦባማ አይሲስን አስመልክቶ የሚካሄደውን ውጊያ በአግባቡ እየመሩ አይደሉም፣ ሲሉ ብዙ አሜሪካውያን ይተቻሉ። የመገናኛ ብዙኃን ትላንት ይፋ ያደረጉት የሕዝብ አስተያየት መለኪያ 57 ከመቶ አሜሪካውያን ራሱን እስላማዊ መንግሥት ብሎ ከሚጠራው ነውጠኛ ቡድን የተደቀነውን ስጋት ለማስወገድ በቂ እርምጃ አልወሰዱም ይላሉ። እነዚህን የመሳሰሉ አስተያየቶች ይበልጥ ጎልተው መሰማት የጀመሩት ደግሞ በዴንማርክ ሁለት ጥቃቶች ደርሰው ለሁለት ፖሊሶች ሕይወት መጥፋትና ለሌሎች አምስት መቁሰል ምክንያት ከሆኑ በኋላ ነው። የእስላማዊው መንግሥት ሚሊሻዎች የገደሏቸውን 21 የግብፅ ክርስቲያኖች አስመልክተው ኦባማ ያወገዙ ቢሆንም የሪፐብሊካን ፓርቲ ተቃዋሚዎቻቸው አይሲስ እዚህ ደረጃ የደረሰው በፕሬዝደንቱ ደካማ አመራር ነው ሲሉ ይተቻሉ። የሕዝብ አስተያየት መለኪያቸውን በተመለከተ የዩናይትድ ስቴትስ ጦር በእስላማዊው መንግሥት ሚሊሻዎች ላይ የሚወስደው እርምጃ ኢላማውን አልመታም የሚሉት ወገኖች ከ49 በመቶ ወደ 58 በመቶ ከፍ ብሏል። ፕሬዚደንት ኦባማ አይሲስን ለመዋጋት የሚያስችላቸውን ሕጋዊ ፈቃድ ከኮንግሬሱ ለማግኘት ያቀረቡት ጥያቄ ሁለቱን የምክር ቤት ኮንግሬስ አባላት ያከራክራል ተብሎ ነው የሚጠበቀው። ኦባማ ወደ ምክር ቤቱ ለመሄድ የደረሱት ውሳኔም ብዙ የሕዝብ ድጋፍ እንዳለው ይዘገባል። አይሲስን ለመዋጋት ምክር ቤቱ ለኦባማ ሕጋዊ ፈቃድ መስጠት አለበት የሚሉ አሜሪካውያን 78 ከመቶ ይሆናሉ። ቀደም ሲል ከሦስት ወራት በፊት ከነበረው 82 በመቶ በጥቂቱ ቀንሶ። ሚስተር ኦባማ ያላቸውን ፕሬዝደንታዊ ሥልጣን ተጠቅመው ብቻቸውን ወደ ጦርነቱ አለመግባታቸውን ብዙዎች ተስማምተውበታል። በዚህ ጉዳይ ላይ የዩናይትድ ስቴትስ ምክር ቤት በመጪው ሳምንት ክርክሩን ይጀምራል ተብሎ ይጠበቃል። ዲሞክራሲ በተግባር አደመጥን። ሰለሞን እናመሰግናለን። ቀጣዩ የመጨረሻ ቅንብራችን ቤተሰብ በዚህ በዩናይትድ ስቴትስ ዋሽንግተንን በሚያዋስነው የሜሪላንድ ክፍለ ግዛት ውስጥ ልጆቻቸው ብቻቸውን ከቤት ውጭ እንዲጫወቱ የለቀቁ ወላጆች ሕግ ጣሳችሁ በሚል መወንጀላቸው በልጆች አስተዳደግ ዙሪያ ክርክር ቀስቅሶ ሰንብተዋል። ታዲያ ቆንጅታየ ለምሽቱ ቤተሰብ ሴቶችና ቤተሰብ ፕሮግራሟ እንዲህ አዘጋጅተዋለች። እናንተ ልጆች እስኪ ውጪ ውጡና ተጫዋቱ፣ ምን ነው ቤቱን ባታምሱት ወይም ማሞሽ ማሜ ዛሬ ምሳ ማይበላ ኳስ ሲራገጡ መዋል ብቻ ነው። ፀሐይ ላይ ጭራሽ ድንጋይ መሰላችሁ አይደክማችሁም? እየተባለ ልጅ ነቅቶ እስኪመሽ ሲጫወት ከትምህርት ቤት እየተላፉ ከአንዱ ሰፈር ወደ አንዱ ሰፈር መክሰሱን፣ ቆሎውን ቂጣውን እየቃረሙ ውለው ይገባሉ። በአገር ቤት፣ በከተሞች እርግጥ ግቢ ውስጥ ተዘግተው ውልፍት ማለት ሊከለከሉ ይችላሉ። አሜሪካን አገር ልጆች አዋቂ በሌለበት ብቻቸውን ቢገኙ ወላጆች በወንጀል እንደሚጠየቁ ያውቃሉ። በቅርቡ ሜሪላንድ ውስጥ የሚኖሩ ባልና ሚስት በዚህ ጉዳይ ጣጣ ውስጥ ገብተዋል። ሁለት ልጆቻቸው በቤታቸው አቅራቢያ ባለ መናፈሻ ሲጫወቱ ውለው ወደ ቤታቸው ለብቻቸው ሰከም ሰከም ሲሉ ፖሊስ አፈፍ ያደርጋቸዋል። እናት አባት ልጆቹ ብቻቸውን ተጫውተው እንዲመለሱ መፍቀዳቸውና በተጠያቂነት መያዛቸው ስለተለያዩ የልጅ አስተዳደግ ዘዴዎች በሀገሪቱ ዙሪያ ክርክር ቀስቅሶ ሰንብቷል። ራቪና ዲቦራ ሜቲቭ ሰፈራቸው መናፈሻ ውስጥ መጫወት ይወዳሉ። ሲቦርቁ ይውሉና ሲደክማቸው፣ ልጅ አይደክመውም፣ ሲበቃቸው በእግራቸው ወደ ቤት እየዘለሉ እየተላፉ ይሄዳሉ። የእነዚህ የአስር ዓመትና የስድስት ዓመት ልጆች ወላጆች ልጆቻቸውን የሚያሳድጉበትን ሁኔታ አንዳንዶች ነጻ ለቆ ማሳደግ የሚሉትን ዘይቤ ትክክለኛ ነው በማለት ይሟገታሉ። እናት ዳንኤል ሜቲቭ ነጻ ሆነው እንዲያድጉ የማድረጉ የአስተዳደግ ዘይቤ ዓላማው ልጆች አካባቢያቸውን የመመልከት የማወቅ እድል እንዲያገኙ ነው። ብቻቸውን ወላጅ በሌለበት ጊዜ ሊያሳልፉ ይገባል። ያ ሲሆን እስኪ ይህን ልሞክር ያን ላድርግ ብለው በራሳቸው እርምጃ መውሰድን ነፃነትን ይማራሉ። የራሳቸውን ችግር ራሳቸው መፍታት ይለምዳሉ። ታዲያ አሁን በቅርቡ ሁለቱ ልጆች በአንድ ሰው በሚበዛበት መንገድ ወደ ቤት እንደለመዱት ሲጫወቱ ውለው በእግራቸው ሲሄዱ ፖሊስ ይደርሳል። ማናላ አብሯችሁ ቁልጭ ቁልጭ እያሉ ማንም ፖሊስ በሉኑ ግቡ መኪናው ውስጥ ይልና ወደ ቤታቸው ይወስዳቸዋል። ምን ያህል አደገኛ ነገር እንደሆነ ገለጻ አደረጉልን አስተማሩን ማለት ነው ሲሉ አባት አሌክሳንደር ሜቲቭ ይናገራሉ። ያባል ከፋ። ከዚያ በኋላ የተከተለው ነው አሌክሳንደርን ክው ያደረጋቸው። ልጆቹን ቤት ሲያመጧቸው ያውላችሁ ብለው ሰጥተውን ሊሄዱ ነበር የመሰለኝ። ቤቴ ነው ልጆቼ ናቸዋ። ለካስ የሆነ ደንብ አላቸው። ለካ መታወቂያህን አምጣ ይሉኝ። ገርማል እኮ በመታወቂያ አምጣ ቢገላገሉ ጥሩ። ከጥቂት ሰዓታት በኋላ የልጆች ደህንነት አገልግሎት ሰራተኛ በሩ ላይ ከተፍ ሲሉ አባት አሌክሳንደር ምን ጉድ ውስጥ ገባሁ ብለው ሰጉ። የልጆች ደህንነት አገልግሎቱ የመጣው ከስምንት አመት በታች የሆነ ልጅ አስራ ሶስት አመት ካልሞላው ልጅ ጋር መተውን በሚከለክለው የሜሪላንድ ክፍለሀገር ህግ መሰረት ምርመራ ስለተከፈተባቸው ነው። እናት ዳንኤል ሜቲቭ በበኩላቸው ምናዋል በዛም የእኛ ጉዳይ ከህጉ ጋር ምንም ግንኙነት የለውም ብለው ይከራከራሉ። ህጉ የሚለው ልጆች ህንፃ፣ መኖሪያ ቤት፣ የታጠረ ስፍራ ወይም መኪና ውስጥ ያለ ጠባቂ ተዘግቶባቸው መጥተው የለባቸውም ነው የሚለው። እነዚህ ልጆች የትም ቦታ አልተቆለፈባቸውም። ውጪ ሲጫወቱ ውለው ወደ ቤት ነው የተመለሱት። የተፈጠረው ሁኔታ ወላጆቹን አስቆጥቷል። ልጆቹም ደንግጠዋል። ራፊ ሜቲቭ ወንድየው ልጅ ነው። መጀመሪያ ላይ ትንሽ ተናድጄ ነበር፣ ምክንያቱም የሚያደርጉት ነገር ልክ አይደለም፣ እኛ ደግሞ ምንም አላጠፋንም ብዬ በኋላ ግን አባቴን ሊያስሩት ነው ብዬ ፈራው ሲል ነው የተሰማው። እናት ዳንኤል ሜቲቭ የፈለጉበት እንደልባቸው እየሄዱ እየተጫወቱ ያደጉበትን ሁኔታ የራሳቸውን እያስታወሱ ወይ ጉድ እያሉ ይተክዛሉ። ከዚህ ትውልድ በፊት ልጆች ወደ መናፈሻ ወይም ወደ አካባቢው ሌላ ሰፈር ሄደው መጫወት፣ ተልከው መሄድ ወይም ከትምህርት ቤት በእግር ወደ ቤት መመለስ በጣም የተለመደ ነገር ነበር። አሁን ነው ጉድ መባል የጀመረው። ዛሬ ግን ብዛት ያላቸው ወላጆች ልጆችን ለብቻ መተው አደገኛ ነው ብለው ያምናሉ። ሆሊ ሽፍሬን ቨርጂኒያ በሚገኘው ሜሪ ዋሽንግተን ዩኒቨርሲቲ የስነ ልቡና መምህር ናቸው። ከልክ ባለፈ ደረጃ ልጆችን እንቅ አድርጎ ማሳደግ ጤናማ አይደለም ይላሉ። ፕሮፌሰር ሽፍሪን ካለመጠን ልጆችን እየተከታተሉ የሚያሳድጉ ወላጆችን የተመለከተ መጽሐፍ ደርሰዋል። በዚህ አይነት መንገድ ማለትም ከላይ እያንዣበቡባቸው ችግር ሲገጥማቸው እነሱ እየፈቱላቸው ማሳደግ ለልጆቹ በሁለት መንገድ ያልተፈለጉ መልእክቶችን ያስተላልፋል። አንዱ ልጆቹ ራሳቸው የሚገጥማቸውን ችግር ተጋፍጠው ለመፍታት ብቃቱ ስለሌላቸው ወላጅ ጣልቃ ገብቶ ሊፈታላቸው ይገባል የሚል ነው። ሁለተኛው ደግሞ ልጆቻቸው ያን የሚያስፈልጋቸውን ብቃት እንዳይገነቡ ያሰናክላል። ምክንያቱም ችግሮችን የመፍታት ዘዴን ለራሳቸው ለማዳበር እድሉን አያገኙማ። እስካሁን አሌክሳንደር ሜቲቭና ዳንኤል ሜቲቭ በወንጀል ፈጻሚነት የተበየነባቸው ቅጣት የለም። ምርመራቸው በዚህ በየካቲት ወር መጨረሻ ይጠናቀቃል ተብሎ ይጠበቃል። በዚህ መሃል ራፊና ዲቦራ መናፈሻ ውስጥ ብቻቸውን ሲጫወቱ ውለው ብቻቸውን እየዘለሉ እየተላፉ ወደ ቤታቸው መመለሳቸውን ጠጥለዋል። ሲደክማቸው አለች፣ ቆንጅት ልጅ አይደክሙም አለች። እውነቷን ነው። እናመሰግናለን። ጥሩ ዝግጅት ነበረ። ነገ ተረኛ ያንተ ፕሮግራም አንዱ ነው አንዱ ነው። ልክ ነው። ባህልና ማህበረሰብ ቀደም ሲል ነካ ያደረግነው ጀምር የተደረገ ርዕስ ነው። አማርኛ ቋንቋና የንግግር ግድፈቶችን ይመለከታል። አነጋጋሪ ወጋችን ሶስት ባለሙያዎችን ይጋብዛል። አድማጮች ስርጭታችን ወደ ማጠቃለሉ እያመራ ነው። በ25ና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ የሚስተላለፈው ስርጭታችን የአንድ ሰዓት ፕሮግራሙ እዚ ላይ ያበቃ። ያስተናገድ ናችሁ አሉ አክብድና አዲሱ አበበ አቀናበሪያችን ንጉሶ ታምሬ ከተተኪው የስርጭት መሀንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሀሙስ ከ3 ሰዓት ላይ በልዩ ልዩ ፕሮግራም አንድ ሰዓት ላይ በልዩ ፕሮግራም። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ተናደር።